የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 14 2017 ዓ ም ዝግጅታችን ጀመረ። ሁለት የመንግስት ሰራተኞች በታጣቂዎች መገደላቸውን የደብረ ኤልያስ ወረዳ አስተዳዳሪ አስታወቀ። የያዟቸው አርብ ሁለት ምሽት ገለው የጣሏቸው ቅዳሜ ጠዋት ነው። እስከ ትላንትና ድረስ ሬሳቸው አልተነሳም ነበረ። በተለይ ራሳቸውን ፋኖ ብሎ የሚጠሩ ሰንፈኞች የሚያደርሱት ሰቆቃ ከባድ ስለሆነ ሬሳም እንኳን ለማንሳት ሰው ይቀራል ሰው ተገሎ ሲጣል በተለይ ፋኖ በሚለው ስንተኛ የተገደሉ ሰዎችም የአካባቢው ሰው ለማንሳት ይሰራል። ከያድም ያነሱ ሰዎችም ስለሚገደሉ እና ሁለት ቀን ውሎ ነው እሬሳቸው ትላንትና የተነሳ በመንግስት ኃይሎች። የደብረ ኤልያስ ወረዳ አስተዳዳሪ የሆኑትን አቶ ሀብታሙ እሱ ባለውን ነው የሰማችሁት። የዜና ዝርዝር በአብይ ርዕሳችን ይቀርባል። በደቡብ ኢትዮጵያ ክልል ኮሬዞን ታጣቂዎች ፈጸሙት በተባለ ጥቃት ሁለት አርሶ አደሮች መገደላቸውም ተገልጿል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው እንግዱ ወልዴ እዚህ አጠገቢ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትሆኑ እጋብዛለሁ። አሁን በቅድሚያ ከአለም ዙሪያ ለተሰባሰቡት ዜናዎች ወደ እንግዱ እንደምናመሻችውሁ ሶማሊያ፣ የኢትዮጵያ ኃይሎች ሳይነኩና ባልተጠበቀ ባለችው ሁኔታ በኃይሎቼ ላይ ጥቃት ፈጽመዋል ስትል ክስ አሰማች። ጆ ባይደን የሞት ፍርደኞችን ቅጣት ወደ እስራት ቀየሩ። እንዲሁም በኒውዮርክ ከተማ ባቡር ውስጥ ግለሰቧን በእሳት ለኩሶ በመግደል የተጠረጠረው ግለሰብ ተያዘ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚ ዜና አልፋለሁ። አሁን ከደረሰን ዜና ስጀምር። ሶማሊያ ኢትዮጵያ የኢትዮጵያ ኃይሎች ሳይነኩና ባልተጠበቀ ባለችው ሁኔታ በሁለቱ አገሮች ድንበር መካከል በሶማሊያ በኩል በምትገኘው ዶሎ ከተማ ላይ በሰራዊቷ ላይ ጥቃት ፈጽመዋል ስትል ከሳለች። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የኢትዮጵያ ኃይሎች ዛሬ ጠዋት አራት ሰዓት ላይ በከተማዋ በሶማሊያ መንግስት ኃይሎች ስር በነበሩ ሶስት ይዞታዎች ላይ የኢትዮጵያ ኃይሎች ጥቃት ፈጽመዋል ብለዋል። ዝርዝሩን በድረገጽና በማኅበራዊ መድረኮቻችን ላይ እናጋራለን። ይህ በእንዲህ እንዳለ የሶማሊያ መንግሥት ሁለት ባለሥልጣናትን ዛሬ ሰኞ ወደ ግብፅና ኢትዮጵያ መላኩ ታውቋል። የሶማሊያው የውጭ ጉዳይ ሚኒስትር አህመድ መዋሊም ፊቂ ካይሮ ተገኝተው ከሀገሪቱ የውጭ ጉዳይ ሚኒስትር ባድር አብደላቲ ጋር እንደተነጋገሩ ሲታወቅ፣ በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ አሊ ሞሐመድ ኦማር ወደ አዲስ አበባ መጓዛቸው ታውቋል። የሶማሊያው የውጭ ጉዳይ ሚኒስቴር ባወጣው መግለጫ በፊቂ እና በአብዲላቲ መካከል የተደረገው ውይይት ታሪካዊ ግንኙነታቸውን በማጠናከር እንዲሁም በጸጥታ፣ ፖለቲካ፣ ትምህርትና የኢኮኖሚ ልማትን በተመለከቱ ጉዳዮች ላይ ያተኮረ እንደነበር አስታውቋል። ሁለቱ ሚኒስትሮች ውጤታማ ውይይት አድርገዋል ሲሉ የግብፁ የውጭ ጉዳይ ሚኒስቴር ቃል አቀባይ ታሚም ካላፍ አስታውቀዋል። ሁለቱ ሚኒስትሮች የሁለትዮሽ ግንኙነታቸውን በሚያጠናክሩበት በጸረ ሽብርተኝነት ላይ በሚደረግ ትብብር እንዲሁም በሶማሊያ የአፍሪካ ህብረት የማረጋጋትና ድጋፍ ልኡክ ምስረታ በሚሳልጥበት መንገድ ላይ ተወያይተዋል ሲሉ ቃል አቀባዩ በኤክስ ማህበራዊ መድረክ ላይ አመልክተዋል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስቴር ዴታ አሊ ሞሐመድ ኦማር የቱርክ መንግስት የኢትዮጵያን የባህር በር ጥያቄ አስመልክቶ አንካራ ላይ ስምምነት እንዲፈረም ባስቻለ በጥቂት ጊዜያት ውስጥ ወደ አዲስ አበባ መጓዛቸው ታውቋል። የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ጉብኝቱ ሶማሊያ ከኢትዮጵያ ጋር ለሚኖራት የሁለትዮሽ ግንኙነት ያላትን የማያወላውል ቁርጠኝነት የሚያመለክት ነው ብለዋል። ጉብኝቱ በጋራ መከባበር፣ በጋራ ፍላጎት እና ትብብር ላይ የተመሰረቱ ተሻጋሪ መልካም አጋጣሚዎች ላይ ያተኮረ ነው ሲልም አክለዋል። የአሜሪካው ፕሬዝደንት ጆ ባይደን በፌዴራል ደረጃ የሞት ቅጣት ከተፈረደባቸው አርባ ግለሰቦች መካከል ሰላሳ ሰባት ለሚሆኑት ፍርዱ ወደ ዕድሜ ልክ ስርዓት እንዲቀይርላቸው አድርገዋል። ውሳኔው የመጣው የሞት ቅጣት ደጋፊ የሆኑት ተመራጩ ፕሬዝደንት ዶናልድ ትራምፕ ስልጣናቸው ሊረከቡ ጥቂት ሳምንታት በቀረበት ወቅት ነው። የቅጣት ማቅለያው አስተዳደራቸው በፌዴራል ደረጃ ከሽብርና ጥላቻ ተኮር ግድያዎች ውጪ የሞት ቅጣትን ለማስቀረት በወሰነው መሰረት የተከናወነ መሆኑን ባይደን አስታውቀዋል። ዶናልድ ትራምፕ በምርጫ ዘመቻቸው ወቅት የሞት ቅጣትን እንደሚያስፋፉ ማስታወቃቸውን ለማመልከትም አዲሱ አስተዳደር ያስቆምኩትን የሞት ቅጣት እንዲቀጥልበት አልሻም ብለዋል። ባይደን ውሳኔው ፖሊስና የሰራዊት አባላትን የገደሉትን፣ ከባንክ ዝርፊያና ከአደንዛዥ እጽ ዝውውር ጋር በተገናኘ ሕይወት አጥፍተው የሞት ቅጣት የተወሰነባቸውን ፍርደኞች ጭምር ወደ ዕድሜ ልክ እስራት እንዲቀየርላቸው ታውቋል። ውሳኔውን ተከትሎ በፌዴራል ደረጃ የሞት ቅጣት የሚጠብቃቸው ሶስት ፍርደኞች ብቻ ይሆናሉ። እነዚህም በደቡብ ካሮላይና ዘጠኝ ጥቁር የቤተ ክርስቲያን አባላትን የገደለው ዲላን ሩፍ፣ በባስትን ማራቶን የቦምብ ጥቃት የፈጸመው ጆዋር ሳርናኤቭ እንዲሁም በፒተርስብርግ የአይሁድ ቤተ ክርስቲያን እምነት ውስጥ አስራ አንድ ሰዎችን የገደለውና በአሜሪካ ታሪክ በርካታ ህይወት የጠፋበት የጸረ አይሁድ ጥቃት ተብሎ የተመዘገበውን ፈጽሟል የተባለው ሮበርት ባወርስ ናቸው። በኒውዮርክ ከተማ ባቡር ውስጥ ግለሰቧን በእሳት ለኩሶ በመግደል የተጠረጠረው ግለሰብ ተያዘ። በኒውዮርክ ከተማ ባቡር ውስጥ አንዲትን ሴት ልብሷን በእሳት ለኩሶ በቃጠሎው ሕይወቷ እንዲያልፍ አድርጓል የተባለ ተጠርጣሪ ወዲያውኑ በቁጥጥር ስር መዋሉ ታውቋል። የጥቃቱ ሰለባ የሆነችው ግለሰብ በወቅቱ ምናልባትም እንቅልፍ ሳይዛት አልቀረም ተብሏል። ከደህንነት ካሜራና ፖሊሶች አድርገው በሚዞሩት ካሜራ አማካይነት የተገኘውን ምስል የተመለከቱ ሶስት የሁለተኛ ደረጃ ተማሪዎች በሰጡት ጥቆማ መሰረት ግለሰቡ በቁጥጥር ስር መዋሉ ታውቋል። ተጠርጣሪው የሟችን ልብስ ምናልባትም ላይተር ሳይሆን አይቀርም ባሉት ነገር ሲለኩስ የባቡሩ ካሜራ እንደቀረጸው የኒውዮርክ ፖሊስ ኮሚሽነር ጀሲካ ቲሽ አስታውቀዋል። የኒውዮርክ ሰዎች በድጋሚ ትብብራቸውን አሳዩ ያሉት ኮሚሽነር፣ ድርጊቱ አንድ ሰው በሌላው ላይ ሊፈጽም የሚከብድ ሊፈጽመው የሚከብድ አሳዛኝ ወንጀል ነው ሲሉም ገልጸውታል። ፖሊስ ተጠርጣሪውና ሟች ይተዋወቃሉ ብሎ እንደማያምን አስታውቋል። ግለሰቡ ድርጊቱን ከፈጸመ በኋላ ከባቡሩ በመውጣት በዛው ጣቢያ ውስጥ ከባቡሩ አቅራቢያ ባለው አግዳሚ ወንበር ላይ ተቀምጦ የነበረ በመሆኑ ግለሰቧን ለመርዳት የሚመላለሱት ፖሊሶች አድርገውት በሚዞሩት ካሜራ በግልጽ በመቀረጹና ፎቶግራፉም ለሕዝብ በመሰራጨቱ ሰዎችም ለይተው ለፖሊስ በማሳወቃቸው በሚቀጥለው የባቡር ጣቢያ ሊያያዝ ችሏል። የጀርመኑ የገና ገበያ ጥቃት ፖለቲካዊ ውዝግብ አስከትሏል። ባለፈው አርብ በጀርመን ትውልደ ሳውዲ አረቢያ የሆነ ግለሰብ ወደ አንድ የገና ገበያ መኪናውን በመንዳት ቢያንስ አምስት ሰዎችን መግደሉን ተከትሎ በአገሪቱ በደህንነትና ፍልሰተኞች ጉዳይ ላይ የነበረው ሙግት እንደገና አገርሽቷል። አገሪቱ በሚቀጥለው መስከረም ለምርጫ የተዘጋጀች መሆኑ ደግሞ ጉዳዩን የበለጠ አነጋጋሪ አድርጎታል። ባለሥልጣናትና ጥቃቱ እንዳይፈጸም ባለሥልጣናት ጥቃቱ እንዳይፈጸም ተጨማሪ ጥረቶች ማድረግና ማስጠንቀቂያ መስጠት ነበረባቸው የሚለውም እንዲሁ በማነጋገር ላይ ይገኛል። ታሌብ ኤ በሚል የሚጠራውና ትውልደ ሳዑዲ አረቢያ የሆነው የ50 ዓመት ተጠርጣሪ የስነ ልቦና ባለሙያ መሆኑ ሲታወቅ ጸረ እስልምና ቀስቀሳ በማድረግና በጀርመን የአክራሪው አማራጭ ለጀርመን ወይም ኤኤፍዲ ፓርቲ ደጋፊነቱ ይታወቃል። ግለሰቡ ለግድያው ምን እንዳነሳሳው እስካሁን አለመታወቁን ዘገባዎች አመልክተዋል። የኤኤፍዲ ፓርቲ ግድያው በተፈጸመበት ማግድበርግ ከተማ ዛሬ ማምሻውን ሰልፍ ጠርቷል። ሳዑዲ አረቢያ ባለፈው ዓመት ግለሰቡን በተመለከተ ለጀርመን መረጃ አቀብላ የነበረ ሲሆን የጀርመን የስለላ ባለሥልጣናት በምርመራ አድርገው ያገኙት ነገር እንደሌለ አስታውቀው ነበር። በሌላ በኩል ብሬምሃፈን በተባለች የጀርመን ከተማ አረብ የሚመስሉ ሰዎች ላይ ጥቃት እንደሚፈጽም በቲክቶክ ያስታወቀን ግለሰብ ፖሊሶች በቁጥጥር ስር መዋላቸው ታውቋል። ክብራትና ክብራት ለምሽቱ የያዝነው ዜና በጅጥን አቋል ወደ ሊሊ ይመልሳቸዋሉ። ቮይስ ኦፍ አሜሪካ እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 14 2017 ዓም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከቀናባሪ ንጉሱ ታምሪ ጋር እያስተናገድኳችሁ ያለውት ስመኝሽ የቆየነኝ የዌብ ና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ እስከ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን ወደ ቀዳሚው የአብይር ዘገባ እንለፍ። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ ሁለት ሴት የመንገድ ትራንስፖርት ሰራተኞች ፋኖ ናቸው በተባሉ ታጣቂዎች መገደላቸውን የወረዳው አስተዳዳሪ አስታወቁ። ወረዳው ከአንድ ዓመት በላይ በፋኖ ቁጥጥር ስር እንደነበር ለአሜሪካ ድምጽ የተናገሩት የወረዳው አስተዳዳሪ አቶ ሀብታሙ ሱ ባለው የመንግስት ሰራ ኃይሎች ታጣቂዎቹን አካባቢውን በማስለቀቃቸው ካለፈው ሳምንት ጀምሮ የመንግስት ስራ ተጀምሯል ብለዋል። አካባቢውን ለቀው የነበሩና ስራ በመጀመሩ ወደ ወረዳው እየተመለሱ ነበር የተባሉ የመንገድ ትራንስፖርት ሰራተኞችን የፋኖ ታጣቂዎች ናቸው ያሏቸው የታጠቁ ሰዎች ከተሳፈሩበት የጭነት መኪና አስወርደው ገድለዋቸዋል ሲሉ አስተዳዳሪው ተናግረዋል። ከአንደኛው ሟች መልካም ተስፋዬ የቅርብ ዘመድ መሆናቸውን የገለጹልን ግለሰብ አስክሬን መረከባቸውንና ለቀብር ወደ ቢቡኝ ወረዳ መላኩን ገልጸው አካባቢው ላይ ባለው የጸጥታ ችግር ምክንያት እርሳቸው መቅበር አለመቻላቸውን ለአሜሪካ ድምጽ ገልጸዋል። ተፈጸመ ስለተባለ ጥቃት በአካባቢው ከሚንቀሳቀሰው የአማራ ፋኖ በጎጃም ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአሜሪካ ድምፅ ተዘጋቢዎች የተጠናቀረውን ዘገባ ደረጃ ደስታ ያቀርበዋል። የደብረ ኤልያስ ወረዳ አስተዳዳሪ አቶ ሀብታሙ እሱ ባለው ምስራቅ ጎጃም ዞን ስር የሚገኘው የደብረ ኤልያስ ወረዳ አንድ ዓመት ለሚጠጋ ጊዜ በፋኖ ታጣቂዎች ስር እንደነበረ ገልጸው ካለፈው ህዳር ወር 2017 ዓ ም ጀምሮ የመንግስት የጸጥታ ኃይሎች ታጣቂዎቹን ማስለቀቃቸውን ተናግረዋል። ተዘግቶ የቆየው የወረዳው የመንግስት መስሪያ ቤት መከፈቱን ተከትሎም አርብ ታህሳስ 11 ቀን 2017 ዓ ም ከደብረ ማርቆስ ወደ ደብረ ኤልያስ በመጓ ጓዝ ላይ የነበሩ ሁለት ሴት የመንግስት ሰራተኞች ጎዛምን ወረዳ ውግር ድልድይ ስሙ አንገታም ተብሎ በሚጠራው ስፍራ ፋኖ ብለው በጠሯቸው ታጣቂዎች ተይዘው መወሰዳቸውንና መገደላቸውን ገልጸዋል። የመንግስት ሰራተኞቹ ወደ ወረዳቸው ሊወጡ የመንግስት ስራ እንዲጀምሩ ማስታወቂያ ያወጣል። ይህን ማስታወቂያ መሰረት አድርገው የመንግስት ሰራተኞቹ ወደ ቀደመ ወረዳቸው ለስራ በሚመጡበት ወቅት አጋጣሚ እነዚህ ሁለት ሴቶች በጭነት መኪና ነው ይመጡ የነበረው። ከደብረ ማርቆስ ወደ ደብረ ኤልያስ ዘን የሆነ መገንጠያ ያለ መሀል መንገድ ላይ ደብረ ኤልያስ እና ማርቆስ አማካኝ ቦታ ላይ ታጣቂዎቹ ውረዱ ብለው ከጋቢና ሁለቱን የሚያስወርዷቸዋል። ካስወረዱ በኋላ የአካባቢው ሰው የሚለው ልብሳቸው ተቀዳድጎ ነው በጥይት ተመትቶ የተገኙ በረጋ መነሻው የሚሆነው ልጆቹ አጋጣሚ መንገድ ላይ ነው የሚሰሩ። መንገድ ትራንስፖርት ባለሙያዎቹ ናቸው እና ይሄ የትራንስፖርት አገልግሎት ምናምን ይጀመራል፣ እናንተ ከመጣችሁ በሚል ላምት ሊሆን እንደሚችል ጥርጣሬ አለ። ዘን የወሰዱ ታጣቂዎችም ይታወቃሉ። ራሳቸውን ፋኖ ነው የሚሉ ብሎ በሚጠራው ጽንተኛ ነው። ሟቾቹ መልካም ተስፋይና ምንታምር አወቀ የተባሉ የደብረ ኤልያስ ወረዳ መንገድ ትራንስፖርት ጽሕፈት ቤት ሰራተኞች ናቸው ያሉት አስተዳዳሪው፣ ምንም አይነት የፖለቲካ ውግንና የሌላቸው ሲቪሎች ነበሩ ብለዋል። የያዟቸው አርብ ዕለት ምሽት ገለው የጣሏቸው ቅዳሜ ጠዋት ነው። እስከ ትላንትና ድረስ ሬሳቸው አልተነሳም ነበር። በተለይ ራሳቸውን ፋኖ ብሎ የሚጠሩ ጽንፈኞች የሚያደርሱት ሰቆቃ የከፋ ስለሆነ ሬሳም እንኳን ለማንሳት ሰው ይፈራል። ሰው ተገሎ ሲጣል፣ በተለይ ፋኖ በሚለው ጽንፈኛ የተገደሉ ሰዎችም የአካባቢው ሰው ለማንሳት ይፈራል። ከያድም ያነሱ ሰዎችም ስለሚገደሉ እና ሁለት ቀን ውሎ ነው ሬሳቸው ትላንትና የተነሳ በመንግስት ኃይሎች መልካም ተስፋዬ ወይም በቤት ስሟ የኔ ዓለም ተስፋዬ የተባለችው ሟች የቅርብ ዘመድ መሆናቸውንና በደህንነት ስጋት ምክንያት ስማቸውን በይፋ እንዳንጠቅስ የገለጹልን ግለሰብ አርብ ዕለት ከደብረ ማርቆስ ከተማ ወደ ደብረ ኤልያስ መሄዷን ገልጸው በታጣቂዎች ቁጥጥር ስር ሆና ስልክ ደውላ ነበረ ብለዋል። በማግስቱ ቅዳሜ አስክሬኗ ተጥሎ እንደተገኘና መታችሁ ውሰዱ ተብሎ እንደተደወለላቸው ያስታወሱት እኚሁ ግለሰብ ቤተሰቦቿ ወደሚገኙበት ቢቡኝ ወረዳ መላኩና ገና መምቻ በተባለ ቀበሌ በሬባቡ ጊዮርጊስ ቤተ ክርስቲያን ትላንት መቀበሯን ተናግረዋል። እሳቸው ግን በአካባቢው ባለው የጸጥታ ችግር ምክንያት መቅበር አለመቻላቸውን አክለዋል። በገንዘብ ለማመናቸው ፈልገን ነበረ አጋጣሚ የሆነ ማግኘት

ችግርተኛው ትናንትና ተፈጸመ ስለተባለው ጥቃት በአካባቢው ከሚንቀሳቀሱ የጎጃም ፋኖ በጎጃም ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ከአንድ አመት በላይ በፋኖ ታጣቂዎች ተይዞ ቆየ ያሉት የደብረ ኤልያስ ወረዳ የመንግስት አገልግሎት ሙሉ በሙሉ ተቋርጦ እንደነበር የጠቀሱት የወረዳው አስተዳዳሪ ባለፈው ህዳር 16 2017 ዓ ም የመንግስት የጸጥታ ኃይሎች መልሰው መቆጣጠራቸውን ተከትሎ በ አካባቢው መዋቅሩ እንደገና ስራ እየጀመረ መሆኑን አክለው ገልጸዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሄት ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነጻነት ታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ትላንት መገደላቸውንና ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምፅ ገለጹ። በኮሬ ዞን ጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት በግብርና ስራ ላይ ነበሩ ያላቸው ሁለት ሲቪሎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን በተሻገሩ ታጣቂዎች መገደላቸውን አስታውቋል። በጥቃቱ ከተጎዱት መካከል አንደኛው እዛው የተመታበት ሲሞት ሁለተኛው ደግሞ ኬሌ መጀመሪያ ደረጃ ሆስፒታል ከተወሰደ በኋላ መሞቱን ሆስፒታሉ አረጋግጧል። በግድያው ስሙ ተነስቶ ከተወነጀለው ከኦሮሞ ነጻነት ሰራዊት ቃል አቀባይ ከአቶ ጅረኛ ጉዴታ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው። ትናንት እሁድ ታህሳስ 13 ቀን 2017 ከኦሮሚያ ክልል ምዕራብ ጉጂ ዞን ሱሮ ባር ጉዳይ ወረዳ ወሰን የተሻገሩ የኦሮሞ ነጻነት ሠራዊት ታጣቂዎች ወደ ደቡብ ኢትዮጵያ ክልል ኮረ ዞን ጎርካ ወረዳም ቆረ ቀበሌ ገብተው ሁለት ሲቪሎችን ገድለዋል ሲሉ የቀበሌው ነዋሪና የአንደኛው ማች ቡችና ማስረሻ ጎት አቶ መኮንን ስዩም ተናግረዋል። ቶ ጤፉን ወቅተው ከጠፉ ዙሪያ ለሁለት ተናው ያው ጠፉንም እየወቁ ከፍትን እዛው ባጠገባቸው አስረው እያሉ መጽሀፍቶች በቃ እንደገደሉት ነው። ተገደሉ የተባሉት ዩኑስ ኡስማንና ቡቹና ማስረሻ ሲሆኑም የኑስ ወዲያውኑም ቡቹና ደግሞ ወደ ጅጆላ ጤና ጣቢያናም ከሌ መጀመሪያ ደረጃ ሆስፒታል ቢወሰድም ሊተርፍ አልቻለም ብሏል። አቶ መኮንን የቀብር ስነ ስርዓት ፈጽመን ለቅሶ ተቀምጠናል አክለዋል ማክለዋል ዛሬ ገና ቀብረን አሁን እየወጣነን ያለ ነው። ተከታታይ ያው እኮ በየጊዜው እኮ በየሳምንቱ በየጊዜው ይደረጋል። ያው ሃይባ የለም አልቅሶ መግባት እንጂ አስከሬን ይዞ መግባት እንጂ ያው ሌላ ሀይባ የለም። የቆሬ ቀበለውን ነዋሪ አቶ ዮስፍ ባንጃባሳም ሁለቱ ግለሰቦች የተገደሉት ከብቶች በመጠበቅ ላይ ያሉ መሆኑን ገልጾም፣ ጥቃቱን የፈጸሙት ታጣቂዎች ቁጥር አስር ይሆናሉ ብለዋል። እስካሁን ይኸው ሰው እየተጎዳ እየተዘረፈ ከብቶቻቸው እየተዘረፈ ይላቸው አትክልቶች እየተጨፈጨፈ ይላቸው እየተቃጠረ እየኖሩ ነው ያለው። አካባቢው ሰላም ከራቀው ቆይቷል ያሉት አቶ ዩሱፍ እስካሁን በመንግሥት የተወሰደ እርምጃ ስለመኖሩ አናውቅም ሲሉ ተናግሯል። መንግስት አካል ወይ መጥቶ ኮ እንትን የሚያገለግል የለም። አማሮ ላይ ራሱ የታጠቀ ኃይል ያለም ብዙ ስን የታጠቀ ኃይል ያለው የእነሱ ሸኖም የእነሱ ነው። ቆሬ ወደዚያ አልፎ እነሱ አይገል በማሳቸው እየሰሩ እያሉ ኮኑ መጥተው ይገል አመለከተ ነው አመለከተ ክልል የሚያደርገው ነገር የለም። ፌዴራል የሚያደርገው ነገር የለም። የጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩክ አየለም ሁለት ሰዎች በታጣቂው ስለመገደላቸው ለአሜሪካ ድምፅ ተናግረዋል። በኮሬ ዞን ጎርካ ወረዳ ቆሬ የሚባል ቀበሌ ላይ ነው ግድያው የተፈጸመው። ግድያውን የፈጸሙት ከፍት የሚያግዱ ሰዎች ከፍታቸውን በሚያግዱበት ነው ጉዳዩ የተፈጸመው። የተገደሉት ሁለት ልጆች ናቸው። ሁለቱም ልጆች አንድ ላይ ከፍት የሚያግዱበት ቦታ ላይ ነው ካት የተፈጸመባቸው። እና አንደኛው እዛው በተመታበት ማረፍ ሲችል ሁለተኛው ሆስፒታል ሕክምና ለማድረስ ጥረት የተደረገ ሆስፒታል ገና እንደደረሰ ነው ሊያርፍ ይችላል ቀበለው ላይ ሁለቱም አክሲደንት ተቀብሮ ነው ከዛ በኋላ ያው ማህበረሰቡ ችግሩ የተፈጠረበት አካባቢ እርሻ የሚታረስበት ነው ከፍቶች የሚታገድበትም ስለሆነ መሀል ላይ ደግሞ ከፍተኛ ጥቅጥቅ ያለ ጫካዎች አሉ ግጭት ምክንያት መካከል አካባቢ የቆየ ጫካ አለ። በዛም ያን ጫካ ተጠቅሞ ነው መጥቶ ጠላት ሁል ጊዜ ጥቃት የሚሰነዝረው እና በዛ ልክ ነው ችግሩ የተፈጠረው። ታጣቂዎች ጥቃቱን የፈጸሙት ትናንት ከቀኑ አስራ አንድ ሰዓት ተኩል ገደማ መሆኑን የተናገሩት ኃላፊውም ሟቾቹ ሲጠብቋቸው ከነበሩት ከብቶች ውስጥ አንዳንዶቹም በጦር መሳሪያ መደብደባቸውና የተረፉትም መዘረፋቸውን ገልጿል። ግድያው ሲፈጸም ገለው ከብት ምናምን በጤት ተደብድበው ነው የተመለሱት። ግድያውን የፈጽመው ማን ነው የሚለውን ነገር ስናይ ታች ያው በምዕራብ ጉጂ ዞን ውስጥ የሚንቀሳቀስ የሽነው ነጠራት አይል አለ። ከዛም ተልእኮ ተሰጥቷቸው የሚንቀሳቀሱ ፖሌ የሚባሉም አሉ። አካባቢ ላይ ደግሞ ከዚህ በፊት በኮረና በምዕራብ ጉጂ ዞን መካከል በነበረው ግጭት መካከል የተጎዱ ሰዎችም ለበቀል የሚንቀሳቀሱ፣ ከታችም ከላይም ችግር ለመፍጠር የሚፈልጉ ሰዎችም ታች የሚመጡ አለ። የከይለ የመጀመሪያ ደረጃ ሆስፒታል ሜዲካል ዲሬክተር ዶክተር ዮናታን ወረደም አንደኛው ሟች ሁለት እግሮችን በጥይት ተመትቶም ወደ ሆስፒታሉ መምጣቱን ገልጸው ሕክምና በመስጠት ላይ ያሉ ሕይወቱ እንዳለፈ አስታውቀዋል። አንድ ኤክስ ያደረገ እና አንድ ደግሞ እያጣጣረ ያለ ነው የመጣው። እና ኦልሬዲ ኤክስ ያደረገው እዛ ወንዘሲን ነው የሞተው። ይሄኛው ደግሞ ሁለት እግሩ ነበር የተመታው። ከዛ ብዙ ደም ፈሶት ኦልሬዲ ጅጆላ ጤና ጣቢያ ገብቶ ጅጆላ ጤና ጣቢያ ነው ደም አልቆም ሲላቸው ቀጥታ ወደ ኛ ይላኩት። ስለዚህ መንገድ ላይ ነው ኦልሬዲ እንትን ያለው ደም ብዙ ስለፈሰሰው ጊቢ እንደገባ በቃ ወዲያ ባረረ። በግድያው ስሙ ተነስቶ ከተወነጀለውም ከኦሮሞ ነጻነት ሰራዊት ቃል አቀባይ ከአቶ ጅረኛ ጉዴታ ምላሽ ለማግኘት ጽሑፍም በስልክም ያደረገውን ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም። ወደ ተከታዩ ዘገባ ስናልፍ ሀረሪ ክልል ውስጥ የሚገኙ የተለያዩ ባንኮች 43 ቅርንጫፎች ለኮሪደር ልማት እንዲያዋጡ ተጠይቀን ያሉትን ሁለት ሚሊዮን ብር ባለመክፈላቸው ባንኮቹ ከተዘጉ ዘጠኝ ቀናት እንዳለፋቸው የኢትዮጵያ ባንኮች ማህበር አስታወቀ። ማህበሩ ቅርንጫፍ ቢሮዎቹ እንዲከፈቱ ለክልሉ መንግስት ያቀረበው ተደጋጋሚ ጥያቄ ምላሽ አለማግኘቱን ገልጾ አቤቱታውን ለብሔራዊ ባንክና ለገንዘብ ሚኒስትር ማቅረቡን አስታውቋል። ክልሉ ባንኮቹ እንዲዘጉ የተወሰነው ባላለቁ ህንፃዎች ላይ የተከፈቱ በመሆናቸው ነው ሲል በማህበራዊ ትስስር ገጹ ባወጣው መግለጫ ገልጿል። አዲስ ቸኮል ዝርዝራለሁ። በሐረሪ ክልል ላለፉት ዘጠኝ ቀናት 43 የተለያዩ ባንኮች ቅርንጫፎች በመዘጋታቸው በክልሉ የንግድና ምጣኔ ሃብታዊ ጉዳቶች እየደረሱ ነው ያሉት የባንኮች ማህበሩ ዋና ጸሐፊ አቶ ደምሶ ካሳ ለባንኮቹ መዘጋቸው ከየቅርንጫፎቹ አሰባሰብኩ ያሉትን መረጃ ዘርዝረው ተናግረዋል። ዘጉበትን ምክንያት የተለያየ ነው። ቀደም ሲል የክልሉ መንግስት የኮሪደር ልማት ለእያንዳንዱ ቅርንጫፍ ሁለት ሁለት ሚሊዮን ብር እንድታዋጡ ብሎ ደብዳቤ ጻፈላቸው። የቀነ ገደብ ቆጥሮ በቀነ ገደቡ ጊዜ ምላሽ አልተሰጠኝም በሚል የሚያስመስል ነው። ከዚያ በኋላ በመምጣት አንዳንዶቹን ቤቶች ቀደም ሲል ራሳቸው የግንባታቸው ያለቀላቸው ናቸው፣ ለአምስት ዓመት ለስድስት ዓመት ሲሰሩ የነበሩ ናቸው። ያንን ሁሉ ወደ ጎን በመቶ የግንባታ አላለቀም የሚል ነው። አንዳንዶችን ቀለም ቀለማችሁ በደንብ አልተቀባም የሚል ነው። ሲዘጉ የነገሯቸውም አሁ ሲያሽጉ ቅርንጫፎችን ሲያሽጉ ይህን ምክንያት ያቀረቡላቸው ነገሩ ከዚህ ጋር አይደለም፣ ግን ነገሩ ከመዋጮ ጋር የተያያዘ መሆኑ ነው። እኛ ኖት ሲያደርግ ነው ዙሪያ ያገባውን ስናየው ከመዋጫው ጋር መዋጫው ለማልሰጣችሁ ነው። በጉዳዩ ላይ ክስ ከቀረበበት ሐረሪ ክልል ምላሽ ለማግኘት የኮሚኒኬሽን ቢሮ ኃላፊው አቶ ሄኖክ ሙሉነ የእጅ ስልክ ላይ ሙከራ አድርገን አልተሳካልንም። ሆኖም ቢሮ ባለፈው ሳምንት በማህበራዊ ትስስር ገጹ ፌስቡክ ላይ ባወጣው መግለጫ ባንኮቹ ባልተጠናቀቁ ህንፃዎች ላይ አገልግሎት ሲሰጡ በመገኘታቸው መታሸጋቸውን አስታውቋል። ለኮሪደሩ ልማት ባለማዋጣታቸው ታሽጓል መባሉንም እውነት አይደለም ሲሉ አስተባብለዋል። ክልሉ ባለፈው ሳምንት የባንክ አመራሮችና የህንፃ አከራዮችን አንድ ላይ ሰብስቦ ጅምር ህንፃዎችን ማጠናቀቅ በተመለከተ ውይይት ማድረጉን ስማቸው እንዲጠቀስ ካልፈለጉ ሁለት የባንክ አመራሮች ያገኘነው መረጃ ያመለክታል። በሐረር ከተማ ነዋሪ የሆኑት አቶ አስፋቸው ባልቻ እርሳቸው አስቀድሞ ጥሬ ገንዘብ ከባንክ አውጥተው ስለነበረ ችግር ላይ እንዳልወደቁ አስታውቀው በከተማ የሚገኙ በርካታ የባንክ ቅርንጫፎች መዘጋት የከተማ ነዋሪዎችን ለቅሬታ መዳረጉን ይናገራሉ። በየታክሲው ላይ በየመንገዱ ላይ ሲሄድ ቅሬታ እሰማለው። ምክንያቱም ሰርቪስ ተቋርጧል። የሚፈልገውን ገንዘብ በወቅቱ ማውጣት አልቻለም። ማስወጣት ማተገባት ካልተቻለ ስ ኦብስ እኮ በጣም ግልጽ ነው። ባንክ ቤት ሲዘጋ በባንክ መጠቀም የሚችለውን ነገር የምታደርገው ነገር ቆመዋል ማለት ነው ይሄ በተለይ ደግሞ የንግዱን ማህበረሰብ ላይ ተጽዕኖ ይበልጥ ይሆናል ብዬ ነው የምገምተው። በግልም እንደምታውቀው ኤቲኤሞች ናቸው። በኤቲኤሙ ሰው ተረባርቦ ሲጠቀም አይቻለሁ ባይኔ። አንዳንዶቹ ኤቲኤሞች ደግሞ አሁን እንትን አቁመዋል። በሌላ በኩል የባንክ ቅርንጫፎች የደንበኞቻቸውን ገንዘብ ከማስቀመጥ አልፈው ለማንም ስጦታ የመስጠት መብት የላቸውም ያሉት አቶ ደምሰው ክልሉ ጥያቄ ማቅረብ ካለበት ለባንኮቹ ዋና ጽህፈት ቤት አቅርቦ የባንኮቹ ቦርዶች ከወሰኑ ብቻ ስጦታ ሊሰጥ ይችላል ብለዋል አቶ ደምሰው። ቅርንጫፎችን መዝጋት ግን በባንኩ ኢንዱስትሪ ላይ ከፍተኛ ጉዳት የሚያመጣ ነው ብለዋል አቶ ደምሰው አክለውም ለጉዳይ መፍትሔ ለማግኘት ለክልሉ ተደጋጋሚ ጥያቄ አቅርበው ምላሽ ባለማግኘታቸው ለፌዴራል ተቋማት አቤቱታ ማቅረባቸውን ተናግረው የባንኮቹ መዘጋት ለአረር ከተማ ነዋሪዎች ብቻ ሳይሆን ለሀገሪቱ ኢኮኖሚው ጉዳት አለው ብለዋል ኢትዮጵያ ብሔራዊ ባንክና ለገንዘብ ሚኒስቴር አቤታችንን እናቅርበናል። ይሄ በእንዲህ ያለ ከተለመደ በዚህ አይነት አካሄድ ከሄደ ህብረተሰቡ የሚያስቀምጠውን ገንዘብ በወቅቱ ካላገኘ ንግድ ካልተሳለጠ ሐረር ብቻ መዘጋት አለ። ሐረር ላይ በተዘጋው ምክንያት በመላ ሀገሪቱ የሚደረግ ከዛ የሚመጣ ወይም ከዚህ ከመሀል ሀገር ወይም ደግሞ ከመላ ሀገሪቷ ወደ ሐረር የሚሄድ የገንዘብ ዙር ሁሉ ቀጥ ብሏል፣ ለአንድ ሳምንት ያህል ማለት ይቻላል። ይሄ ሀገሪቷንም ይጎዳል። ከዚያም በአልፎ ደግሞ ዝቅ ሲል እያንዳንዱ የባለ ሂሳብ ይወዳል የንግድ ልውውጡን ራሱ ያቋርጣል አሁን በዚያ ክልል ውስጥ ከውጭ የሚመጣ የሐዋላም ይሆን የኤክስፖርት ገንዘብ ሊመጣ አይችልም ሊመጣም የት ጋር የሚገባው ይሄ በሁሉ ላይ የታየ አይመስለንም የኢትዮጵያ ባንኮች ማህበራዊ ሀላፊነታቸውን በመወጣት ረገድ ጥሩ ስም እንዳላቸው የሚናገሩት አቶ ደምሰው በሐረሪ ክልል መንግስታዊ የኢትዮጵያ ንግድ ባንክ ጨምሮ በርካታ ቅርጫፎች ያላቸው ልዩ ልዩ የግል ባንኮች በየቅርጫፎቹ ተጠያቂ የተባለውን ገንዘብ መክፈል ቢፈልጉ ከ20 ሚሊዮን በላይ መክፈል የሚጠበቅባቸው ባንኮች እንደሚኖሩ አመልክተዋል። በጉዳዩ ላይ ከብሔራዊ ባንክና ከገንዘብ ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ። ከሀገር ውስጥ ዜናዎች ወጣ ስንል ደግሞ የመረጃ ትክክለኛነት ለማረጋገጥ ብዙ ተግዳሮቶች በሞሉባት በማላዊ የደቡብ አፍሪካ የሚዲያ ተቋም የተሰኘው ድርጅት የዘገባዎችን ትክክለኛነት ለማረጋገጥና ለማሻሻል የጋዜጠኞችን ተአማኒነትም ለማሳደግ እየሰራ ነው። ላሚክ ማሴና በዚህ ዙሪያ ያደረሰን ዘገባ ተከታዩ ነው። ሱዝጎ ቺቴቴ የምርመራ ጋዜጠኛ ሲሆን ዘኔሽን በተሰኘው የሊሎንጎዌ ዕለታዊ ጋዜጣ ውስጥ በምክትል አዘጋጅነት ያገለግላል። በየዕለቱ ማለዳ ወደ ስራ የሚገባው ታዲያ ጋዜጠኝነት እውነትን ለአንባቢያን የማቅረቢያ ጥሪ መሆኑን በማመን እንደሆነ ይናገራል። ቺቴቴና ሌሎች በርካታ የማላዊ ጋዜጠኞች ሆን ተብለውም ሆነ ባለማወቅ የሚሰራጩ ሀሰተኛ መረጃዎችን እውነተኛነት ማረጋገጥ የሚያስችላቸው የሀቅ ማጣራት ስልጠና ወስደዋል። ስልጠናው ማንኛውንም ዘገባ ስንሰራና ለሰዎች ቃለምልልስ ስናደርግ ትክክለኛ ያልሆኑ መረጃዎችን መለየት እንደሚኖርብን ግንዛቤ ሰጥቶናል። ይህ ህብረተሰቡ ትክክለኛውን መረጃ እንዲያገኝ ይረዳል። ስልጠናውን የሰጠው የደቡብ አፍሪካ የሚዲያ ተቋም ሜማላዊ ቢሮ ፕሮግራሞቹን የሚያካሂደው በተለያዩ ዓለም አቀፍ ድርጅቶች ድጋፍ ነው። የጋዜጠኞች እውነትን የማጣራት ችሎታ የተሰኘው ፕሮግራም ለምሳሌ በዶቼ ቬሌ ዓለም አቀፍ የመገናኛ ብዙሀን ልማት ማዕከል የሚደገፍ መሆኑን የተቋሙ ዳይሬክተር ጎልደን ማቶንጋ ያብራራል። ዶቼ ወለ አካዳሚ ተቋሙ የማላዊ ጋዜጠኞችን አቅም በመገንባት የሚሰራውን ስራ ሲረዳ ቆይቷል። በምርጫ ዘገባ ዙሪያ የሚደግፈን ደግሞ ዩኔስኮ ነው። ይህ ትክክለኛ መረጃን በማጣራት ረገድ ድጋፍ አድርጎልናል። ማቱንጋ እንደሚለው የደቡብ አፍሪካ ሚዲያ ተቋም የማላዊ ቢሮ ሆን ተብሎም ሆነ ባለማወቅ የሚሰራጭ ሀሰተኛ መረጃን ለመከላከል ለማላዊ ጋዜጠኞች የሚሰጠው ስልጠና ሀገሪቷ እንደ አውሮፓውያን አቆጣጠር በ2025 ለሚደረገው አጠቃላይ ምርጫ እየተዘጋጀችበት ባለችበት ወቅት በተለይ እጅግ በጣም አስፈላጊ ነው። በቅርቡ በአሳዛኝ ሁኔታ ከሞቱት ምክትል ፕሬዚደንት ጋር ተያይዞ በአውሮፕላኑ ላይ ስለደረሰው አደጋ ግምታቸውን የሚያስቀምጡ በርካታ ሀሰተኛ መረጃዎች አሉ። እነዚህ ሁኔታዎች የሀሰት ዜና ምን ያክል አደገኛ መሆናቸውን ያስታውሰናል። አሁን ደግሞ ወደ ምርጫ እያመራን ነው። ከዚህ ቀደም በ2019ና በ2020 ፕሬዚደንታዊ ምርጫ አድርገ ገናል ያኔ የተሰራጩት ሐሰተኛ መረጃዎች እንደገና የፖለቲካ ምህዳሩን ሲጎዱ ማየት ጀመርን። መረጃዎችን የማጣራቱ ስራ ፖለቲከኞችን፣ ከምርጫው ጋር ተያይዘው የሚነሱ ጥያቄዎችንና እንደ ምስልና ቪዲዮ የመሳሰሉ የሚዲያ ይዘቶችን የጉግል ምስል ማረጋገጫ የመሳሰሉ መተግበሪያዎችን በመጠቀም እውነተኝነታቸውን ማረጋገጥ ያካትታል። የሬዲዮ አቅራቢዋ ሻኪራ ጁማ በማህበራዊ ሚዲያ ላይ የሚወጡ መረጃዎችን በጥርጣሬ እንደምትመለከታቸው ትናገራለች። በማህበራዊ ሚዲያ በሚሰራጩ ሀሰተኛ ዜናዎችና መረጃዎች ምክንያት የማምናቸውንና የማላምናቸውን ዜናዎች መርጣለሁ። ምንም ነገር ዝም ብዬ ማመን አልችልም። አሰልጣኞች እንደሚሉት በማላዊ ሀሰተኛ ዜናዎች የተስፋፉት በዋናነት ያልተጣሩ የሚያሳስቱ ወይም የፈጠራ መረጃዎችን በማጋራት ጋዜጠኞችን ለመቅደም የሚጣደፉ የማህበራዊ ሚዲያ ተጠቃሚዎች በመብዛታቸው ነው። ቺሶሞ ካቻፒላ በመረጃ ማጣራት ዙሪያ ለጋዜጠኞች ስልጠና ትሰጣለች። አንዳንዴ እንደ ሚዲያ ተቋም እኛ የምናቀርባቸው ዜናዎች በስልጣን ላይ ባሉ ሰዎች ዙሪያ ብቻ በማድረግ ወጥመድ ውስጥ ወድቀናል። የሰዎችን እውነት አንናገርም። ስለዚህ ሰዎች የራሳቸውን እውነት ተናጋሪ ሆነዋል። ችግሩ ግን እነዚህ ሰዎች ስለ ሚዲያ አልተማሩም። የሚያነሷቸውና የሚያጋሯቸውን አሰቃቂ ፎቶዎችም አይተናል። ከስነ ምግባር አንጻር የሚያስነሱትን ጥያቄ አይረዱትም። ካቻፒላ አክላ ከሰሐራ በታች ባሉ የአፍሪካ ሀገራት ያለው የመረጃ ስርጭት እጅግ አነስተኛ መሆኑ ሀሰተኛ መረጃዎችን የመዋጋቱን ሂደት እጅግ ፈታኝ አድርጎታል ትላለች። ለምሳሌ በምዕራቡ ዓለም የተነሳን አንድ ፎቶ በምስል ማጣሪያ ለማረጋገጥ መሞከር በጣም ቀላል ነው። ከሳሃራ በታች በስተ ደቡብ አፍሪካ ስላሉ ሀገራት የበለጠ መረጃ ከኢንተርኔት ላይ ለማግኘት ግን ተጨማሪ መረጃዎች ያስፈልጉናል። አለበለዚያ ሀቅን ማጣራት በምዕራቡ ዓለም እንደሚታየው ቀላል አይሆንም። ቺቴቴ ስልጠናው እንደ ባለሙያ እንዲያድግ እንደረዳውና ችሎታውን ተጠቅሞ ሌሎች ጋዜጠኞችንም መረጃ ከማውጣታቸው በፊት እውነቱን በማጣራት እንደሚያግዛቸው ይገልጻል። የተሻለ እውቀት ስላለኝ ዘገባ ስሰራ ወይም በተለይ የፖለቲከኞችን መግለጫ ሳዳምጥ እውነቱን አጣራለሁ። ትክክል መሆኑን ደጋግሜ ማረጋገጥ አለብኝ። ይህን ስልጠና ባላገኝ ግን አንዳንድ ጊዜ ነገሮችን እንደ ቀላል እንወስዳቸዋለን። ነገር ግን አንዳንድ ተቋማትና የመንግስት መስሪያ ቤቶች እውነቱን ለማረጋገጥ የሚረዱ መረጃዎችን ለመስጠት ፈቃደኛ አለመሆናቸው ስራቸውን እንደሚያወሳስበው ችቴቴ ያስረዳል። ለምሳሌ ከውጭ ጉዳይ ሚኒስቴር ጋር ችግር አለብኝ። ምክንያቱም እንደ ኢሮፓ አቆጣጠር ከ2020 ወዲህ ስለተሾሙ ዲፕሎማቶች መመዘኛ መረጃ እፈልጋለሁ። አላማው፣ የተሾሙት ሰዎች ማላዊን ለማገልገል በትክክል ብቁ ናቸው ወይ የሚለውን ማረጋገጥ ነው። መንግስት ትክክለኛውን ሰው እየቀጠርን ነው ይላል። ነገር ግን አንዳንዴ ትክክለኛው ሰው እንደማይሾም ጥርጣሬ አለን። በፖለቲካ ነው ትክክል የሆኑት በማላዊ መረጃ የማግኘት መብት አፈጻጸምን እንዲከታተል ኃላፊነት የተሰጠው የሰብአዊ መብት ኮሚሽን የውጭ ጉዳይ ሚኒስትር ቺቴቴ የጠየቀውን የሕዝብ መረጃ ይፋ ለማድረግ ፈቃደኛ ባለመሆኑ ተችቷል። ከስልጠናው በተጨማሪ በማላዊ የሚንቀሳቀሰው የደቡብ አፍሪካ ሚዲያ ተቋምና የተባበሩት መንግስታት ድርጅት የልማት ፕሮግራም ወይም ዩኤንዲፒ እንደ አውሮፓውያን አቆጣጠር በ2025 በሚካሄደው አጠቃላይ ምርጫ ተአማኒነት ያላቸውን ዘገባዎች ለማቅረብ የሚረዳ አዲስ ፕሮግራም መጀመራቸውን ማቶንጋ ያመለክታል። ተቋሙ ከዩኤንዲፒ ጋር በመተባበር እኔ አጣራለሁ የተሰኘ መረጃን የማጣራት ፕሮጀክት ይጀምራል። ህብረተሰቡ ሀሰተኛ መረጃዎችን ሲያገኝ በድረገጻችን ላይ ሪፖርት እንዲያደርግ የሚረዳ ነው። እኛ ደግሞ ሀሰተኛ መረጃውን የሚያጣራና ትክክለኛውን መረጃ የሚያጋራ የባለሙያ ቡድን ይኖረናል። ማቶንጋ፣ እነዚህ ጥረቶች ጋዜጠኞች የሚሰሯቸውን ዘገባዎች ትክክለኛነት እንዲያረጋግጡና ዜጎች ትክክለኛና የሚተማመኑበት መረጃ እንዲያገኙ የሚያስችል ክህሎት ይሰጣቸዋል ብሎ ያምናል። በላሜክ ማሲና ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ለመጀመሪያ አጋማሽ የያዝናቸውን ዘገባዎች በዚሁ አጠናቀናል። አሁን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን ወደ አዲስ አበባ ይወስደናል። በኢትዮጵያ ዝቅተኛ የሰራተኞች የደሞዝ ወለል ሳይወጣ የአዲስ አበባ ገቢዎች ቢሮ ያሳለፈው ውሳኔ አነጋጋሪ ሆኗል። የኢትዮጵያ ሆቴልና ቱሪዝም ፌዴሬሽንም የገቢዎች ቢሮ ያሳለፈው ውሳኔ የኢንዱስትሪ ሰላም እንዳያውክ እሰጋለሁ ብሏል። የፌዴሬሽኑ ፕሬዚዳንት ዶክተር ፍትወል ደሰንበት ለአሜሪካ ድምጽ በሰጡት ቃለመጠይቅ ቢሮው ይፋ ያደረገው የንግድ ተቋማት ዝቅተኛ የደሞዝ ተመን የንግድ ስራ ነጻነት እንዳይከናወን ያደርጋል ይላሉ። በጉዳዩ ላይ አስተያየት የሰጡ የህግ ባለሙያ ደግሞ የገቢዎች ቢሮ እንዲህ አይነት ውሳኔ ማሳለፍ ስልጣን የለውም ካሉ በኋላ ጉዳዩ የህገ መንግስት ትርጉም ጥያቄን ሊያስነሳ እንደሚችል ጠቅሰዋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በበኩሉ የግብር ስወራን ለመከላከል የሚያስችል የአሰራር ስርዓት ነው የዘረጋሁት ዝቅተኛ የደሞዝ ወለል አይደለም ብሏል ገብረ ሚካኤል ገብረ መድን ጉዳዩን ተከታትሎታል የአዲስ አበባ ገቢዎች ቢሮ እንደ ሆቴል ምግብና መጠጥ ቤቶች ያሉ አንዳንድ ተቋማት ለሰራተኞች የሚከፍሉትን የደሞዝ መጠን በአግባቡ እንደማይገልጹ ጠቅሶ ግብር በማጭበርበር ይወነጅላቸዋል ይህን ችግር ለመቅረፍም አዲስ የአሰራር ስርዓት መዘርጋቱን አስታውቋል የቢሮው የኮሚኒኬሽን ዲሬክተር አቶ ሰውነት አየለ ለአሜሪካ ድምፅ በሰጡት ማብራሪያ ተቋማቸው ጥናትን መሰረት በማድረግ ለተመረጡ የንግድ ተቋማት ማለትም ለሆቴሎች፣ ለካፌቴሪያዎች፣ ለምግብና ለመጠጥ ቤቶች እንዲሁም ለስጋ ቤቶች ዝቅተኛ የሰራተኛ ደሞዝ እና ዝቅተኛ የሰራተኛ ብዛት ተመን ማስቀመጡን ተናግረዋል። የተለያዩ የከተማችን አካባቢዎች ላይ በተመሳሳይ ስራ ዘርፎች ላይ የሚከፈሉ ክፍያዎች ምን ያህል ነው የሚለውን ትላልቅ የሙያ በሆኑ የስራ ዘርፎችን ለይተን እየተከፈለ ያለው እና እንከፍላለን ተብሎ በሚቀርበው መካከል ከፍተኛ የሆነ ልዩነት ከመኖሩ ጋር ተያይዞ እሱን መሰረት አድርገን ጥናት አድርገናል። ባጠናነው ጥናት መሰረት ያገኘውን ዝቅተኛ የሚባለውን ክፍያ መጠን ወስደን በዛ ደረጃ እያደረግን ያለ ነው። ምን ያህል ሰራተኛ እንዳላቸው የሚገለጽ የሚገልጽ ነገር የለም። ምን ያህል ለሰራተኞቻቸው ወጪ ለወጡ ወይም ደግሞ እንደከፈሉ ይህም የሚያሳይ ነገር የለም። ስለዚህ ግምታዊ ነው ማለት ነው። ግምታዊ ከሆነ ደግሞ ሳዊ የሆነ ሰዓት መስራት ስላለብን እኛ ባጠና ነው መሰረት በዛ ልክ መሄድ መቻል አለባቸው ነው። የአሜሪካ ድምጽ የተመለከተው አንድ ሰነድ ሆቴሎች ከሰላሳ ሁለት እስከ ሀምሳ ሰራተኛ ባርና ሬስቶራንት ደግሞ ከ20 እስከ 24 ሰራተኛ ይኖራቸዋል የሚል ተመን አስቀምጧል። የሰራተኞች ደሞዝን በተመለከተም የሆቴል ሥራ አስኪያጅ ከ8000 እስከ 13500፣ ለካሸር ደግሞ ከ5000 እስከ 7000 ብር እንደተተመነ ያስረዳል። ለሌሎች የንግድ ተቋማትና የሥራ መደቦቻቸውም እንደዚሁ ዝቅተኛ ተመን ተቀምጦላቸዋል። የኢትዮጵያ የሆቴልና ቱሪዝም አሰሪዎች ፌዴሬሽን በበኩሉ የቢሮው ውሳኔ የአሰሪና ሰራተኛ አዋጁን መሰረት ያደረገ እንዳልሆነ ለአሜሪካ ድምፅ ገልጿል። ዶክተር ፍትህ ወልደ ሰንበት የተቋሙ ፕሬዚደንት ናቸው። አዋጁም ሲሰድቅ የአሰሪና ሰራተኛ የሚኒመም ዌጅ ምክር ቤት ተቋቁሞ ከዛ በኋላ ሚኒመም ዌጅ በሀገር ደረጃ ተጠንቶ እንደ ሀገር ነው ኢምፕሊመንት ሊደረግ የሚችለው። ያኛውን ሂደት እስካሁን ድረስ ፕሮሰስ ላይ እንደሆነ ነው የምናውቀው እነዛ ሂደቶች በሙሉ እስካሁን አልታለፉም ማለት ነው። ስለዚህ ሚኒመም ጁን በዚህ መልክ ይወጣል ብለን ኤክስፔክት አላደረግ ነው። የአዲስ አበባ ገቢዎች ቢሮ አዲስ የአሰራር ስርዓት ዘረጋሁ እንጂ ዝቅተኛ የደሞዝ ወለል አላስቀመጥኩም ብለዋል። አቶ ሰውነት አየለ በሰጡት ማብራሪያ ከዚህ ቀደም በትክክለኛ መረጃ ላይ የተመሰረተ ገቢ መሰብሰብ ላይ ችግር ነበረ ካሉ በኋላ ዝቅተኛ የሰራተኛ ደሞዝና የሰራተኛ ብዛት ተመን የተቀመጠው ይህን ችግር ለመቅረፍ ነው ይላሉ። በአብዛኛው እየቀረቡ ያለው ማክሲመም ሁለት ሺ ብር ነው ደሞዝ የምንከፍለው የሚል ነው። ይህ ትክክል አይደለም። መረጃ ለመክ ሰብሳቢ የማቅረብ ጉዳይ ነው። ስጋ ቆራጭን ለምሳሌ ብንወስድ በተለያዩ አካባቢዎች ከሰላሳ ሺ አስራ አምስት ሺ ሀያ ሺ የሚከፈልበት ሁኔታ አለ። በጣም ዝቅተኛ የሚባሉ ደግሞ አምስት ሺ ብር ዝቅተኛ ከፍተኛ ውንም አልወሰንም። ዝቅተኛ ክፍያ የሚፈጸምላቸው መነሻ በማድረግ ገቢ ግብርን በዚህ ደረጃ ልከፍ ይገባል የሚለ በአራት ሺህ ብር ለቀጠረው ስራ አስኪያጅ ለምንድን ነው በአምስት ሺህ ደሞዝ ሂሳብ ግብር የምከፍለው ቢል ምንድን ነው ምላሸው? አቶ ሰውነት እና ይህንን በጥናታችን ለይተን ወጥ የሆነ አሰራር እንዲኖር በከተማችን ውስጥ የዘረጋነው ሁኔታ ነው ያለው። ነገር ግን ቅሬታ ካለው አይ እኔ የምከፍለው በነፃ ነው የማሰራው ካለ፣ ይጣራል ማለት ነው። ቅሬታ የሚቀርብበት መንገድ አለ። በቅሬታው ያቀርባል፣ ተጣርቶ ውሳኔ ይሰጠዋል። የኮሚኒኬሽን ዲሬክተሩ ቢሮቸው ይህን ተመን ያወጣው የፌዴራል የታክስ አስተዳደር አዋጅ ቁጥር 983 እዝባር 208 ለግብር ሰብሳቢ መስሪያ ቤቶች በሰጠው ስልጣን መሆኑንም ገልጸዋል። ለአሜሪካ ድምፅ አስተያየት የሰጡ የህግ ባለሙያ አቶ የወግሰው በቀለ በበኩላቸው ቢሮው በተዘዋዋሪ ዝቅተኛ የደሞዝ ወለልን ነው የወሰነው ብለዋል ሴክተሮች ላይ የሚሰሩ ሰራተኞች ሚኒመም ደሞዛቸው ተወሰነላቸው ማለት ነው። ለሰራተኛው ታክስ የምትከፍለው በዚህ ስታንዳርድ ነው እስካልከው፣ ለምን ሲቀርቡ ለምን ሲቀርቡ ደግሞ ይከፍለዋል ያንን ደግሞ ሳይወድ በግድ ይከፍለዋል ማለት ነው። ደሞዝ በባህሪው ትልቅ ጉዳይ ስለሆነ የአዲስ አበባ ገቢዎች ቢሮ ተነስቶ ሚኒመም ስታንዳርድ የሚያስቀምጥለት አይደለም። ለምን ትልቅ የሆነ የፖሊሲ ኢምፕሊኬሽን አለው። በውስጡ ብዙ ጉዳዮች የያዘ ነው። የእኩልነት ጉዳይ አለ በዚህ ይሄ ጉዳይ እስከ ፌዴሬሽን ምክር ቤት ሁሉ ሄዶ የህገ መንግስት ትርጉም ሁሉ ሊያስነሳ የሚችል ጉዳይ ነው። የተጠቀሰው የታክስ አስተዳደር አዋጅ ግብር ሰብሳቢ ተቋማት በገበያ ያለውን ዋጋ ለማወቅ ሲፈልጉ መጀመሪያ ዋጋን ለመተመን የሚያስችል መመሪያ ያወጣሉ እንደሚል ገልጸዋል ባለሙያው። የአዲስ አበባ ገቢዎች ቢሮ ግን ይህን መመሪያ ሳያወጣ ወደ ዋጋ ትመና ነው የገባው በማለት ተችተዋል። ከዛም በላይ አዋጁ ደሞዝንና የሰራተኛ ብዛትን አይመለከትም በማለት ገልጸዋል። በአንዱ በተወሰነ ቦታና ጊዜ ይሄ የአንድ እቃ ንብረት አገልግሎት ወይም ጥቅም ዋጋ ማለት ነው ብሎ ዲፍኔሽን ይሰጣል። አሁን ጥያቄዎቹ ላይ ደሞዝ፣ እነዚህ ነገሮች ላይ ይወድቃሉ ወይ ነው የሰራተኛ ቁጥርን መወሰን እዚህ ላይ ይወድቃሉ ወይ ነው ጥያቄው። በእኔ እይታ አይመስለኝም። ያንድን የንግድ ድርጅት ሰራተኛ ቁጥር መወሰን ጥቅምን መወሰን አይደለም፣ የእቃ ዋጋን መወሰን አይደለም፣ የአገልግሎት ዋጋን መወሰን አይደለም፣ ወይም የንብረት ዋጋን መወሰን አይደለም። ምን ያገናኘዋል? እዚህ ላይ ከተዘረዘሩት እዚህ ውስጥ የሚወድቅ አይደለም። አንቀጹ ላይ አይወድቅን እንደ የገቢዎች ቢሮ በቅድሚያ መመሪያ ማውጣት ነበረበት። የደመወዝና የሰራተኛ ብዛት ጉዳይም በአዋጁ አይካተትም ለሚለው መከራከሪያ የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለ ተጨማሪ አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። የሆቴል ባለቤት የሆኑት አቶ አንተነህ አዲሱ የሰራተኞች ደሞዝ በግብር ክፍያ እንደ ወጪ ስለሚያዝ አሰሪዎች ወጪያቸውን ይቀንሳሉ ብዬ አላምንም ብለዋል። እንደዛም ሆኖ የገቢዎች ቢሮ ያወጣው ተመን ትክክል አይደለም በማለት ተከራክረዋል። ይሄ ልክ አይደለም፣ እና ዝም ብለህ እንደ ሳምፕሊንግ ሜትድ የተወሰነ ነገር ወስደህ ጄኔራላይዝ ማድረግ አይሰራም። ይህ አክቹዋል የሚቆጠር የሚደረስባቸው ተቋማት ስለሆኑ በየወቅቱ ይህንን የሚመለከታቸው አካላት በየቦታው የደረሱ ሰራተኞች ስንት እንዳሉ ማወቅ ይጠበቅባቸዋል። ራሳቸው ጋር ያለውን በርደን ለመቀነስ ነገሮችን በዚህ መንገድ ማድረግ ማሰብ ትክክል አይመስለኝም። ሰው ላልሰራበት ነገር ለምን ይጠየቃል? እንዴት ይጠየቃል? አዲስ አበባ በሚገኝ አንድ ትልቅ ስጋ ቤት በአስተናጋጅነት እንደምትሰራ የገለጸች ራሄል ታደሰ አሁን ላይ 2500 ብር እንደሚከፈላት ተናግራለች። ለመስተንግዶ ስራ በቂ ደመወዝ አይከፈልም የምትለው ይህች ወጣት በዚህ ገቢ መጠን እየናረ ያለውን የኑሮ ውድነት መቋቋም አልቻልንም ትላለች። በሁለት ሺህ አምስትማ ምን እናረጋለን? ያው ቲፓን አጠራቅምን ነው ራሳችንን የሚያስተዳድረው። በርግጥ ብዙ ቤት የሚያስተዳድረው አለ፣ ልጅ የሚያሳድግም አለ ገብዳን ሸንሽ ቲፕ አለው ተብሎ ስለሚታሰብ ነው እንደዛ የሚከፈለው፣ ግን አሁን ላይ ቲፑም ብዙም አይደለም። ለምሳሌ ተከራይተን ለምንኖር ሰዎች ትንሽ ይከብዳል። ብዙ ልጆች ይህን ስራ ትቶ ወደ ሌላ ነገር ሲገባ ያለው የአዲስ አበባ ገቢዎች ቢሮ ውሳኔ የአስተናጋጅ ደሞዝ ከ2500 እስከ 4000 ብር እንዲሆን ተምኗል። በመስተንግዶ ስራ ላይ የተሰማራችው ራሄል ቢሮው እንዲህ አይነት ውሳኔ ማሳለፉን እንደማታውቅ ገልጻ፣ ሆኖም ለሰራተኛው ዝቅተኛ የደሞዝ ወለል ቢወጣለት እንደምትስማማ ተናግራለች። አሁን ካለው የኑሮ ውድነት ምክንያት በማድረግ እና የሚከፈለን በቂ ስላልሆነ ካለው ኑሮ አንጻር ላይ የተሻለ ነገር እንዲከፈለም ይደረግ ባይነኝ። ዶክተር ፍትህ ወልደ ሰንበት አዲሱ አሰራር ከንግዱ ማህበረሰብ ጋር ውይይት አልተደረገበትም በማለት ይገልጹና ውሳኔው የኢንዱስትሪውን ሰላምና የንግድ ስርዓቱን እንዳያውከው እንሰጋለን ይላሉ። ዝቅተኛ የሰራተኞች ደሞዝ ተመን ከሚለው በተጨማሪ ዝቅተኛ የሰራተኛ ብዛት የሚለውም ንግድን በነፃነት የመከወን እድልን ያጠባል ይላሉ። ንግድን በነፃነት ከትንሽ ተጀምሮ እያደገ እንዲሄድ ኤክስፔክት የሚደረግ ነው እና እነሱን ሂደቶችን ማለፍ ሊከለክል የሚችል ነው ብለን የምናስበው። ምክንያቱም ሀያ ሰው ካለ አንድ የጀማሪ ሰው ሀያ ሰው ቀጥሮ ላይሰራ ይችላል። ብዙ ጊዜ አንድ ሰው በራሱ ጥረት ምግብ ቤት ጀምሮ ምግብ እየሰራ ሰራተኛ ረዳት ሁለት ሶስት እያደረገ እያሳደገ ነው የሚሄደው። ያንን ሁሉ እንዴትስ በኋላ ትሬት ሊደረግ ይችላል? አንድ ጊዜ ሀያ ሰው ግዴታ ሊቀጥረ ነው ወይ? የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለ በበኩላቸው አዲሱ አሰራር አነስተኛ የንግድ ተቋማትን አይመለከትም፣ የንግድ ስርዓቱን የሚያውክ ነገርም የለውም ብለዋል። በአዲስ አበባ ከአራት መቶ ሀምሳ ሺህ በላይ ግብር ከፋዮች መኖራቸውን የጠቀሱት አቶ ሰውነት ሆኖም 44 ከመቶ የሚሆኑት ኃላፊነቱ የተወሰነ የግል ማኅበራትና 64 ከመቶ የሚሆኑት የደረጃ ሃና ለከፍተኛ ግብር ከፋዮች የደሞዝ ግብር አይከፍሉም ብለዋል። ውሳኔው ይህን ለማስተካከል ያግዛል ሲሉም ተናግረዋል። አዲሱ የአሰራር ሥርዓት አሰሪዎችን የሚያስገድድ አይደለም፣ የፈለጉትን ያህል ሠራተኛ በፈለጉት የደሞዝ መጠን መቅጠር ይችላሉ ያሉት ኃላፊው፣ የሠራተኛ ደሞዝ ግብር ሲከፍሉ ግን ይህን ተመን እንዲከተሉ ይገደዳሉ ሲሉ ተናግረዋል። ለምሳሌ አንድ ሆቴል ላይ ምን ያህል ሰዎችን ሊይዝ ይችላል የሚለውን መነሻ አድርገናል ማለት ነው። አንድ ሆቴል ከተባለ የተለያዩ አካላት ያሳትፋሉ እንጂ በአንድ ግለሰብ ሊሰራ ይችል የሆቴል አገልግሎት፣ እነዚህ መነሻ አድርገን ከፍተኛ የሰው ኃይል ያላቸው ሆቴሎች አሉ። ስለዚህ እኛ አቬሬጅ ወስደን በተለይ መነሻ የሚሆን ዝቅተኛ የሆነውን የሰው ቁጥር ነው የለየ ነው። አንድ ሀያ ሰራተኛ ያለው ሆቴል ዝቅተኛ ሰላሳ ሁለት ሰው ባለው ሆቴል ሂሳብ ነው ግብር የሚከፍለው እንደማለት ነው። በዚህ አሰራር በዛ ባስቀመጥ ነው እንትን መሰረት በዛ መሰረት ነው የሚሄደው ማለት ነው። ሀያ ሰው ቀጥሬ ያለው ለምንድን ነው የሰላሳ ሁለት ሰው ግብር የምከፍለው ቢላችሁ ምንድን ነው ምላሻችሁ የሚሆነው? እንደዛ ካለ ማቅረብ ይችላል ማስረጃዎቹን በዝርዝር። የደረጃ ሌቷና የደረጃ ለግብር ከፋዮች የሂሳብ መዝገብ የሚያዝ ግዴታ አለባቸው። ዘላቂው መፍትሄው ትክክለኛው መፍትሄ ሁሉም የደረጃ ሌቷና የደረጃ ለግብር ከፋ ሂሳብ መዝገብ የሚያዝ ነው። አቶ ሰውነት አየለ አክለውም ቀደም ሲል ከንግዱ ማህበረሰብ ጋር በተደረጉ ውይይቶች በጥናት ላይ በመመስረት እንዲህ አይነት ማስተካከያዎች እንደሚደረጉ ሲገለጽ ቆይተዋል ብለዋል። የሕግ ባለሙያው አቶ የወግ ሰው በቀለ በበኩላቸው የአንድ ሆቴል የሠራተኛ አይነትና ብዛት የመተመን ስልጣን የገቢዎች ሳይሆን የቱሪዝም ቢሮዎች መሆኑን ገልጸው የተቀመጠው ተመን የንግድ ተቋማት ላልቀጠሩት ሠራተኛና ላልከፈሉት ደመወዝ ግብር እንዲከፍሉ የሚያስገድድ ስለሆነ ትክክል አይደለም ብለዋል። ቢሮው ግብር በሚሰውሩት ላይ ሕጋዊ እርምጃዎችን ለመውሰድ የሚያስችሉ አሰራሮችን መከተል ይችል እንደነበረም ገልጸዋል። የመጀመሪያው ተጠያቂነት አስተዳደራዊ ተጠያቂነት ነው። ሁለተኛው ተጠያቂነት የብታቢር ተጠያቂነት። ሶስተኛው ተጠያቂነት የወንጀል ተጠያቂነት ታክስ ስወራ ወንጀል ነው። በወንጀል ያስጠይቃል። ገቢዎች ቢሮ በትክክልም ባደረግኩት ጥናት የግብር ስወራ አለሚል ከሆነ እነዚህ ተጠያቂ ተጠያቂነቶች በማስረጃ አስደግፎ ማስፈጸም ይችላልና ና የእርምት እርምጃ መውሰድ ይችላል እንጂ ሰፊ ስልጣን ወደሚሰጥና ምናልባትም እነሱ ያላዩቸው ኮንስኮንሶችን ወደሚያስከትል እርምጃ መሄድ አልነበረባቸው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ዝቅተኛ የደሞዝ ወለል እንዲወጣ መንግስትን እየጠየቀ ይገኛል። በጉዳዩ ላይ የተቋሙ ኃላፊዎች ከጠቅላይ ሚኒስትር አብይ አህመድ ጋር መወያየታቸውንም በቅርቡ መግለጻቸው ይታወሳል። የዓለም የሥራ ድርጅት በምህፃሩ አይኤልኦም እንደዚሁ ቀደም ሲል ይህን ጥያቄ ለኢትዮጵያ መንግሥት አቅርበዋል። በአንድ ወቅት ስለዚህ ጉዳይ በአሜሪካ ድምፅ የተጠየቀው የሥራና ክህሎት ሚኒስቴር በበኩሉ ጉዳዩ እየተጠና መሆኑን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ኬልን እናመሰግናለን ተከታዩ ሳምንታዊ የጤና መሰናዷችን ነው ለዛሬው ለኑሮ በጤንነት ሳምንታዊ ፕሮግራም የተሰናዳ ዝግጅት እናቀርብላቸዋለን የሬክታይል ዲስፋንክሽን ወይም ስንፈተ ወሲብ በአይቮሪ ኮስት በርካታ ወንዶችን እያሳሰበ እየመጣና በችግሩ ምክንያትም ራሳቸውን ከማህበረሰቡ እንዲያገሉ በማድረግ ላይ ይገኛል። ለመገለሉና ለችግሩ መፍትሄ ፍለጋ በመደረግ ባለበት ወቅት ሐኪሞችና የስነ ልቦና ባለሙያዎች በጋራ በመሆን እርዳታ ለመስጠት እየጣሩ ነው። ያሲን ሲያው ከአቢጃን አይቮሪ ኮስት ያደረሰንን ዘገባ እንግድ ወልዴ ወደ አማርኛ መልሶታል። ስሙን መግለጽ ያልፈለገው የ23 ዓመቱ ጁኒየር በእርሶ አገላለጽ ወንድነቱን ካጣ ሶስት ዓመታት ተቆጥረዋል። ምክንያቱ ደግሞ ኢሬክታይል ዲስፈንክሽን ወይም ስንፈተ ወሲብ ነው። ችግሩ የፍቅር ህይወቱን አመሳቅሎ ጥልቅ አዘን ውስጥ ከቶታል። ጁኒየር ከጾታ አጋሩ ጋር ግንኙነት ለመፈጸም እንደተቸገረ ይናገራል። ሁኔታው ለእርሱ አሳፋሪ ጉዳይ እንደሆነበትም ይገልጻል። በአይቮሪ ኮስት የተደረጉ ጥናቶች ውስን ቢሆኑም በአፍሪካ በአጠቃላይ እንደታየው ግን ስንፈተ ወሲብ ከበሽታዎች፣ ከአኗኗር ዘይቤ ባህልና ማኅበራዊ ጉዳዮች ጋር የተያያዘ ነው። አይቮሪኮስትን ጨምሮ በበርካታ የአፍሪካ ሀገራት ጾታዊ ግንኙነትን የተመለከቱ የጤና ችግሮች በሚፈጥሩት ማኅበራዊ መገለል ምክንያት ችግሩ በበቂ ሪፖርት አይደረግም። ይህም ለሐኪሞች ትልቅ አሳሳቢ ጉዳይ ሆኗል። የሬዲዮሎጂ ባለሙያ ዶክተር ፋድሊ ኩሊባሊ የችግሩ ምንጭ ጭንቀትና መረበሽ ከሆነ የስነልቦና ሕክምና እንሰጣለን። የስኳር ህመም ከሆነ ያንን እናክማለን። እንደ ሬዲዮሎጂስት በወንድ ልጅ ብልት ውስጥ የደም ዝውውርን ሁኔታ ለማወቅ በአልትራ ሳውንድ የሚደረገውን ምርመራ ለማድረግ የሚመጡ ታካሚዎች መኖራቸውን ተመልክቻለሁ። ነገር ግን አብዛኞቹ ችግሩ ያለባቸው ሰዎች ስለዚህ ምርመራ አያውቁም። ምርመራው የስንፈተ ወሲብን ምክንያት ለመለየት አስፈላጊ ነው። ምርመራውን ለማድረግ ግን የችግሩ ተጠቂዎች ወደ ሆስፒታል መምጣትና ሐኪሞች እንዲመረምሯቸው ፈቃደኛ መሆን አለባቸው። ይህን ተገቢ ህክምና ለማድረግ ብቸኛው መንገድ ሰዎች ሁኔታው የሚያስከትለውን የረዥም ጊዜ ችግር ሳይረዱ ጊዜያዊ መፍትሄ ወደሚያገኙባቸው ቦታዎች ይሄዳሉ። ሪቬራ ሁለት ተብሎ በሚጠራው የአቢጃን መካከለኛው ክፍል በስንፈተ ወሲብ ለተጠቁ ወንዶች አገልግሎት የሚሰጥ ክሊኒክ ይገኛል። ዶክተር አካ ፊሊክስ በተፈጥሮ የሚገኙ ነገሮችን በመጠቀም ሕክምና በመስጠት የሚታወቁና ችግሩን ለማከም ሁሉን አቀፍ ሕክምናን የሚከተሉ ናቸው። እንደ እርሳቸው አገላለጽ ክብራቸው የተነካ ያሏቸውን ወንዶች ለመርዳት ቀላል መፍትሄዎችን ይጠቀማሉ። በዚህ ዘመን ሰዎች የሚመገቡትን እንመልከት። በአብዛኛው የበሰለ ምግብ ነው። የበሰለ ምግብ አስፈላጊ የሆኑ አብዛኞች ንጥረ ነገሮች የሉትም። ይህ ለስንፈተ ሩካቤ አንዱ ምክንያት ነው። ለምሳሌ ሰለሪ የተሰኘውን አትክልት ከወሰድን አንድ ብርጭቆ የሰለሪ ጭማቂ ከአራት እስከ አምስት ቀናት በየቀኑ ከወሰድን ለፆታ ግንኙነት ዝግጁ የመሆናችን አቅም ስልሳ በመቶ ይሻሻላል። አንዳንዶቹ ወንዶች ባልተለመዱ መንገዶች መፍትሄ ለማግኘት ይሞክራሉ። በተፈጥሮ ከሚገኙ ነገሮች መፍትሄ ይፈልጋሉ። እነዚህ የሕክምና ዘዴዎች ተአምር በሚባል ሁኔታ መፍትሄ እንደሚሰጡ በማኅበረሰቡ ዘንድ ይነገራል። ዩኒስ ኤሪቲ በአገሪቱ እጅግ የታወቀውን ባህላዊ መድኃኒት ከሚሸጡት አንዷ ናቸው። እንደ ጥርስ መፋቂያ አይነት የሆነውንና ጎሮ የተሰኘውን የሚታኘከውን እንጨት ይሸጣሉ። የሕክምና ጽሑፎች እንደሚያመለክቱት ቱሬያ ሄትሮፋይላ የተሰኘው የአትክልት ዐይነት ስሩ ለዘመናት ለግብረ ሥጋ ግንኙነት ማነቃቂያነት ሲያገለግል ቆይተዋል። ጎሮ የጥርስ መፋቂያ መሰል እንጨት ከመሬት ውስጥ የሚገኝ ስር ነው። ሙሉ ለሙሉ ከተፈጥሮ የሚገኝ ነው። በየቀኑ እንጨቱን ታኝካለ፣ ስራውን ይጀምራል። ሆኖም ግን እነዚህ ባህላዊ መድኃኒቶች አደጋም አላቸው። በርካታ ባህላዊ መድኃኒቶች መርዛማ በመሆናቸው የአይቮሪ ኮስት መንግሥት አግዷቸዋል። በመንግሥት የተወሰደው እርምጃ ቀድሞውንም የችግሩ ተጠቂ የሆኑትን ሰዎች ለተጨማሪ የጤና እክል እንዳይጋለጡ መከላከል ላይ ያተኮረ ነው። ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድኳቸው ያለው ስመኝሽ የቆየ ነኝ። ሊጠናቀቅ ጥቂት ቀናት በቀሩት ያለፈው የአውሮፓውያኑ 2024 ዓመት አፍሪካውያን መራጮች አፍሪካ ውስጥ በተካሄዱ ፕሬዝዳንታዊ የፓርላማ ወይም የአካባቢ ምርጫዎች የተጠመዱ ነበሩ። በአንዳንድ የአፍሪካ ሀገራት ረዥም ጊዜ ስልጣን ላይ የቆዩ ገዢ ፓርቲዎች ወንበራቸውን አስጠብቀው ሲቆዩ፣ ሌሎቹ ከባድ ሽንፈት ደርሶባቸዋል። በርካታ ምርጫዎችን የዘገበችው የአሜሪካ ድምጿ የናይሮቢ ቢሮ ኃላፊ ሜሪያማ ዲያሎ በዚህ አመት በአህጉሪቱ ዲሞክራሲ ምን ያክል በአግባቡ ተግባራዊ እንደተደረገ ተመልክታለች። ደረጃ ደስታ ያቀርበዋል። በአፍሪካ ዘንድሮ ከተካሄዱ የምርጫ ውጤቶች የተወሰኑት እንደተጠበቁት የነበሩ ሲሆን ሌሎች ደግሞ አስገራሚ ነበሩ። ለምሳሌ በሴኔጋል ያልተጠበቀው ምርጫ ወደ ታሪካዊ ስኬት ተለውጧል። አሸናፊ ሆነው የተመረጡት የ44 ዓመቱ የተቃዋሚ መሪ ባሲሩ ዲዮማዬ ፋዬ በአፍሪካ በዕድሜ ትንሹ ፕሬዝደንት ሆነዋል። የእርሳቸው የምርጫ ድል የተገኘው ተሰናባቹ ፕሬዝደንት ያደረጉት ሙከራ ከከሸፈ በኋላ ነው ማኪሳል የምርጫውን ሂደት ለሌላ ጊዜ ለማስተላለፍ አገሪት ውስጥ የአጭር ጊዜ የፖለቲካ ቀውስ ፈጥረዋል። ተንታኙ ቴዲ ካቤሮካ ከሴኔጋል ምርጫ ትምህርት ማግኘት ይቻላል ይላሉ። ስለ ዲሞክራሲ ለሚማሩ ሰዎች በጣም አስደሳችና አስተማሪ ሁኔታ ነበር። በጋና ከአስርተ ዓመታት በፊት ለአንድ የስልጣን ዘመን ብቻ ካገለገሉ በኋላ እንደ ኤሮፓ አቆጣጠር በ2024 አስደናቂ በሆነ ሁኔታ የተመለሱት ጆን ማሃማ የሀገሪቱን ምክትል ፕሬዝደንትና የገዢውን ፓርቲ እጩ ማሐሙዱ ባውሚያን አሸንፈዋል። ኳሜ አሳህ አሳንቴን ጨምሮ ተንታኞች ለቪኦኤ እንደተናገሩት በጋና ብዙ መራጮች ድምፅ የሰጡት ስለ ኢኮኖሚውና ስለ ቤተሰቦቻቸው የገንዘብ ሁኔታ እያሰቡ ነበር። ኳሜ አሳ አሳንቴ ከጋና ዩኒቨርስቲ። ምክንያቱም የኑሮና የእንጀራ ጉዳይ ነው። በማንኛውም ጊዜ በጣም አስቸጋሪ ኢኮኖሚ ሲኖር በተለይ ስልጣን ላይ ለሚገኝ መንግሥት የምርጫ ዘመቻ ማድረግ በጣም ከባድ እንደሚሆን ደጋግመን አይተናል። ማሃማ ጋና እንደ ኤሮፓ አቆጣጠር በ2022 መክፈል እንደማትችል ይፋ ያደረገችው ከ30 ቢሊየን ዶላር የውጭ ዕዳ ተከትሎ ቀስ በቀስ እያገገመ ያለውን ኢኮኖሚ ለማሻሻል ቃል ገብተዋል። ለበርካታ ዓመታት በአንድ የገዢ ፓርቲ አገዛዝ ስር የነበረችው ቦትስዋና ከስልሳ ዓመታት በኋላ ለመጀመሪያ ጊዜ የተቃዋሚ ፓርቲ መሪን በመምረጥ አዲስ ምዕራፍ አስመዝግባለች። ከቦትስዋና በተለየ መልኩ በሞዛምቢክ ለአምሳ ዓመታት ያህል በስልጣን ላይ የቆየው ፍሬሊሞ ፓርቲ አሁንም እንደገና አሸንፈዋል። ውጤቶቹ ሁለተኛ ላይ በወጡት ተቃዋሚ መሪ ቬንሲዮ ሞንድላን ወዲያውኑ ውድቅ የተደረጉ ሲሆን በደቡባዊ አፍሪካዊቷ ሀገር ሁከትና ብጥብጥን ቀስቅሷል። የአሜሪካ ዩኒቨርሲቲ ኮዋኩኑአማ የፍሬሊሞ ዳንኤል ቻፓ ከተቃዋሚዎች ጋር በመደራደር ሞዛምቢክ ውስጥ የተራዘመ ግጭትን ማስወገድ እንደሚችሉ ተስፋ ያደርጋሉ። ስታሸንፍ አገሪቷን አንድ የማድረግ ኃላፊነት አለብህ። እሳቸው ያንን ማድረግ እንደሚችሉ ተስፋ እናደርጋለን። ሌላ አፍሪካዊ አገር ሲወድም ማየት አንፈልግም። በተመሳሳይ የናሚቢያው ገዢ ፓርቲ ስዋፖ ከብዙ አስርት ዓመታት አስተዳደር በኋላ ስልጣኑን እንደያዘ ቢቆይም የመጀመሪያዋ ሴት ፕሬዝደንት የሆኑትን ኔቱንቦ ናንዲ ንዳይትዋን በመምረጥ ታሪክ ሰርተዋል። ዋና ተፎካካሪያቸው ግን በምርጫው ቀን በርካታ የቴክኒክ ችግሮችና የምርጫ ወረቀቶች እጥረት ከተመዘገበ በኋላ ምርጫው በጣም ብዙ ስህተት የተሞላበት ነው ብለዋል። በሩዋንዳ የረዥም ጊዜ መሪ ፖል ካጋሜ መቶ በመቶ ያህል የሚሆነውን ድምፅ አሸንፈዋል። አንዳንድ ተንታኞች በጥርጣሬ የተሞላ የሙሉ ለሙሉ ድል ነው ይሉታል። በኬንያ የስትራትሞር ዩኒቨርሲቲ መምህር ኤድጋር ጌትዋ ዘጠና ስምንት በመቶ የሚሆነው ሕዝብ አንድን እጩ የሚመርጥ ከሆነ ያ ቀይ ምልክት ነው። የካጋሜ ተቺዎች ስልጣን ላይ ከልክ በላይ መቆየታቸውን ሲናገሩ፣ ሌሎች ግን ለሀገሪቱ ብዙ ሰርተዋል ይላሉ። ቴዲ ካቤሩካ የኢኮኖሚ ተንታኝ ስኬቱ የሚጨበጥ ነው ማየት ትችላለ። በደቡብ አፍሪካ ለ30 ዓመታት በስልጣን ላይ የነበረው የአፍሪካ ብሔራዊ ኮንግረስ በምርጫው አብላጫ ድምፅ ባለማግኘቱ ለመጀመሪያ ጊዜ ጥምር መንግስት ለመመስረት ተገደዋል። ሰዓቱ የሳምንታዊ የስፖርት መሰናዶ የሚቀርብበት ነው። ሀብታሙ ስዩም ኢትዮጵያ አትሌቲክስ ፌዴሬሽን ለቀጣይ አራት ዓመታት የሚያገለግሉትን አመራሮች በሳምንቱ መገባደጃ መርጠዋል። በዚህ መሠረት ኮማንደር አትሌት ስለሺ ሰህን የፌዴሬሽኑ ፕሬዝደንት ሆኖ ቃለ መሐላ መፈጸሙ ሰምተዋል። ከዚህ በተጨማሪ አትሌት መሠረት ደፋር፣ ወይዘሮ ሳራ ሐሰን፣ ወይዘሮ አበባ ዮሴፍ፣ ዶክተር ኤፍራህ መሐመድ፣ አቶ አድማሱ ሳጂ፣ አቶ ቤንያም ሩጽ፣ ኢንጂነር ጌቱ ገረመውና ዶክተር ትዛዙ ሞሴ የፌዴሬሽኑ ሥራ አስፈጻሚ ኮሚቴ አባላት ነው መመረጣቸውም ተሰምተዋል። አዲሱ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ኮማንደር አትሌት ስለሺ ስህንን ባልደረባችን ኤቢሳ ነግሰ በስልክ አነጋግሮታል። በመመረጡ የተሰማውን ስሜት ከሚያጋራበት ቆይታው ይጀምራል። እሺ አመሰግናለሁ። ውድድሩ ያው በጣም ደስ የሚል ከውድድሩ በፊትም በጣም ብዙ የምርጫ ቅስቀሳ የተካሄደበት ስለነበር ብዙ ሚዲያዎችም ትኩረት ሰጥተው ሕዝብም ጆሮ ሰጥቶት የነበረ ውድድር ስለሆነ በጣም የተጠበቀ አስጨናቂም ውድድር ነበር። በዛም ደረጃ ደግሞ አትሌቲክሳችን ወደ አትሌቲክሳችን ሊመሩ የሚመጡ ሰዎች በዚህ ደረጃ ራሳቸውን ማንነታቸው ታውቁ በፊት ያው ዝም ብሎ ነበር የሚመጣውና የተለያዩ ነገሮች ተደርገው ስለመጡ አትሌቲክሳችን በዚህ ደረጃ በማደጉ በጣም ደስ ብሎኛል። ይሄ መቀጠል አለበት ብዬ አስባለሁ። እንደ አጠቃላይ ግን ውድድሩ በጣም ጠንካራ፣ ግን ደግሞ ምርጫው በጣም ፈታዊ የሆነ ጥሩ ውድድር አድርገን ያው ጨርሰናል ማለት ነው። እንግዲህ እንደሚታወቀው ለሚመጣው አራት ዓመት አንተ የፌዴሬሽኑ ፕሬዚዳንት ሆነ ነው የምትቀጥለው። ምንድን ነው መጀመሪያ አንኳር አንኳር የሆኑ ነገሮችን ምን ለማስተካከልና ምን ላይ ነው ትኩረት ልታደርግ የተከበራችሁ አድማጮችና ተመልካቾቻችን ቃለመጠይቁን ሙሉውን በድረ ገጻችንና ማህበራዊ ሚዲያ ትስስራችን ላይ ታገኙታላችሁ። ለምሽቱ የያዝናቸው ዘገባዎች ይህን ይመስሉ ነበረ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየነኝ ሰላም፣ ደህና ደሩ።